በአማራ ክልል ርዕሰ መዲና ባህር ዳር ከሚገኘው ቢሮቸው ማክሰኞ ከረፋዱ አምስት ሰዓት ላይ እንደተወሰዱ የሚናገሩት የአማራ ብሔራዊ ንቅናቄ አብንን በመወከል የብሔራዊ ሸንጎ አባል የሆኑት አቶ ዘመነ ሀይሉ ሰሞኑን ያጋጥማቸውን ሁኔታ እንደሚከተለው ያብራራሉ። ሰኞ እለት መጥተው አዋርጠውኝ ነበረ በሀያ ማለት ነው። ከቀበሌ መጥተው በአጋጣሚ እቤት ነበር፣ ስራ አልገባሁም ነበር እኔም መሆኔን ማረጋገጥ የመታወቂያ እንትኖ ዝርዝሩን ስም እስከናያት ምናምን እሱን አረጋግጠው ነው የሄዱ። በዋሬ ጅ የማደርገው ነበር እዛ የቢሮ ስራዎች እነሱን ንገብቼ እየሰራው አራት ሰዓት ላይ ደወሉልኝ እኔ እዛ ቢሮ እያለሁ እዚህም ቤት መተው ኖሯል። ደውለው ቢሮ ነኝ አልኩኝ። ቢሮ አምስት ሰዓት አካባቢ መተው ከዛ ነው የያዙ ከቢሮ። ከዛ ወደ ክፍለ ከተማ መጣን። ትንሽ ቆይቼ ወደ ሙሉ ዓለም ሄድን። ከሙሉ ዓለም ነው ወደ ዘጠነኛ ፖሊስ ጣቢያ ሄድን። ነው ማክሰኞ በሀያ አንድ ገብተን አሁን ዛሬ ሀያ ሶስት ማለት ነው። ሀያ አንድ ሁለት ሀያ ሶስት ሶስት ቀን ከእርሳቸው ጋር የአማራ ክልል ምክር ቤት የገዢ ፓርቲ አባል የሆኑት አቶ መልካሙ ተሾመ ባለፈው ማክሰኞ መስከረም 21 ቀን 2017 ዓ.ም በቁጥጥር ስር ውለው ዛሬ መፈታታቸውንም አቶ ዘመነ ተናግረዋል። እርሳቸው ታስረው በቆዩበት ፖሊስ ጣቢያ ወደ አርባ የሚሆኑ ሰዎች ታስረው እንደነበርና ስድስቱ ትናንትናና ዛሬ መለቀቃቸውን ያስረዱት አቶ ዘመነ የእስራቸውን መንስኤ አስመልክቶ ለቀረበላቸው ጥያቄ ተከታዩም ብለዋል። ለኢንተርቪው ነው ብሎ ነበር። እንትን ያልነው የተጠይቅነው ነገር የለም። ምንም ነገር እንትን የለም። ዛሬ መጣው ያው እኔ ብቻ ሳይሆን ሌሎችም አሉ። መልካሙ ተሾመ የሚባል የክልል ምክር ቤት አባል የሆነ ሌላም አንድ ኮማንደር ነው፣ ስሙን አላቀው። ነበሩ እነሱ ወዲያው ዛሬ ተለቀጠ። ትናንትና የነበርነው አርባ ነበርና ዛሬም ወደ እንትን ወደ ማረሚያ ቤት ግማሾች የተወሰኑ ሄደዋል። አሁን የተፈታ ነው ብቻ ነው እንትን የቀረም የነበረው እና ሄደዋል። ወደዛኛ ሶስት ሶስት ሰው ዛሬ፣ ትናንት ሶስት ሰው፣ እንደዚህ እየታየ ይፈታል። እየተፈቱ ያሉ አሉ፣ በሂደት ላይ ኛ ያሉ አሉ። አሁን እና ከነዚህ ከታዋቂ ሰዎች አንድ የሻ ሀሳብ አበራ የሚባል ጋዜጠኛ ልጅ አለ የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ቢሮና የመከላከያ ሰራዊት ባለፈው ማክሰኞ በጋራ በሰጡት መግለጫ በአማራ ክልል በሚንቀሳቀሱ የፋኖ ኃይሎች እና ከእነርሱ ጋር ግንኙነት አላቸው በተባሉ አካላት ላይ ከወትሮው በተለየ መልኩ የተጠናከረ እርምጃ መውሰድ መጀመሩን አስታውቀዋል። እርምጃው ያስፈለገው እስካሁን ድረስ መለስተኛ ወታደራዊ ኦፕሬሽን በመውሰድ ችግሩን በሰላም ለመፍታት የተደረገው ጥረት ውጤት ባለማምጣቱ ነው ብለዋል። የአሜሪካ ድምፅ የሁለቱ የምክር ቤት አባላት እስር ሰሞኑን በመንግስት ይፋ ከተደረገው የመንግስት እርምጃ ጋር የተገናኘ መሆኑን አላረጋገጠም። በሌላ በኩል በአማራ ሚዲያ ኮርፖሬሽን በጋዜጠኝነት ሙያ በማገልገል ላይ የነበረው አቶ የሺሀሳብ አብራ ባለፈው ሰኞ ከጠዋቱ ሶስት ሰዓት አካባቢ በመንግስት የጸጥታ ኃይሎች ከቢሮው መወሰዱን ለደህንነታቸው በመስጋት ስማቸውን ይፋ እንዳይደረግ የጠየቁ እና የቅርብ ቤተሰብ አባል መሆናቸውን ያመለከቱ ግለሰብ ለአሜሪካ ድምፅ ተናግረዋል። የተያዘው ሰኞ እለት ነው። ሰኞ እለት ጠዋት ሶስት ሰዓት አካባቢ ነው የያዙት። ይህ ሀሳብ በባህሪው ጠዋት ቀደም ብሎ ነው ቢሮ የሚገባው እና ጠዋት ቢሮ ገብቶ ስራ ላይ እያለ የሆነ ሰው መጥቶ ትፈልጋለህ ብለው ከቢሮ አስወጡት። ከግቢ ውጭ የሆነ ፓትሮል መኪና ይጠብቀው ነበር። በመኪና አድርገው ይዘውት ወደ ሙሉ አለም አዳራሽ ነው የወሰዱት። ከዛ ቀን ሙሉ ሙሉ አለም አዳራሽ ነው ታስረዋለው ማታ አስራ አንድ ሰዓት አካባቢ በግምት ወደ ዘጠነኛ ፖሊስ ጣቢያ ባህር ዳር ዘጠነኛ ፖሊስ ጣቢያ ላይ ያው እስከ ዛሬ ድረስ እንግዲህ እስከ ዛሬ ምሳ ሰዓት ድረስ እዛ ዘጠነኛ ፖሊስ ጣቢያ ለ ከሰኞ ዕለት እስካሁን ማለት ነው። አራተኛ ቀኑ ነው። አሁን ባረሲ ምሳ ሰዓት ስለሆነ አሁን ከትንሽ ደቂቃዎች በፊት በአውቶቡስ አድርገው ወደየት እንደሚወስዷቸው አናውቅም። ሌሎችም ታሳሪዎች አብረዋል ይዘውት ሄዱ። ጋዜጠኛውን በእስር ቤት እንደጠየቁትና የታሰረበትን ምክንያት እንዳላወቀ እንደነገራቸውም እኚሁ የቤተሰብ አባል አስረድተዋል። ዛሬ ምሳ ሰዓት ላይ ከሌሎች እስረኞች ጋር እሳቸው ወዳላወቁት ቦታ ተወስዷል ሲሉም አስረድተዋል። በቃ ተያዘ ቆየ። እስካሁን ድረስ እስካሁን የጠየቀውም አካል የለ። ዛሴቻ እንግዲህ በመኪናው ከሌላ ቦታ ወደማይቀር ወዳላወቅነው ቦታ ይዘው ሄዱ። ያው አብዛኛው ተያቀዋል ሐሳብ አመንጪ ሐሳብ አፍላቂ እውነትን የሚናገር ስለሆነ ካልሆነ በስተቀር አሁን ባለ ሁኔታ በተለይ ምንም ምክንያቱም ባላወቅነው ሁኔታ ያው በተለይ ባለቤቱ፣ ልጆቹ ትልቅ ችግርና ጭንቅ ውስጥ ነው ያሉት። እኛም ቤተሰቦቹ የት እንዳለኳ ያላወቅንበት ሁኔታ ስላለ በጣም ችግር ውስጥ ነው ያለ ነው። ስለ ጋዜጠኛው እስር ተጨማሪ መረጃ ለማግኘት የአማራ ሚዲያ ኮርፖሬሽን የሕዝብ ግንኙነት ኃላፊ አቶ መሰረት አስማረን የእጅ ስልካቸው ላይ ደውለን ለማነጋገር ያደረግነው ሙከራ ስልካቸው ባለመነሳቱ ምላሻቸውን ማካተት አልቻልንም። በተመሳሳይ ለፌዴራል የመንግስት ኮሚኒኬሽን አገልግሎት ሚኒስትር ለገሰ ቱሉ እንዲሁም ለክልሉ የመንግስት ኮሚኒኬሽን አገልግሎት ጽፈት ቤት ኃላፊ አቶ መንገሻ ፋንታው የእጅ ስልኮቻቸው ላይ ደውለን ስልኮቻቸው ባለመነሳታቸው ምላሻቸውን ማካተት አልቻልንም። የኢትዮጵያ ሰብአዊ መብቶች ኮሚሽን በበኩሉ ጉዳዩን በመከታተል ላይ እንደሚገኝ ገልጸዋል። የኢሰመኮ ተጠባባቂ ዋና ኮሚሽነር ራኬብ መሰለ ኮሚሽኑ በአማራ ክልል የዘፈቀደ እስር እየተፈጸመ ነው በሚል የደረሱትን ጥቆማዎችና መረጃዎች በማጣራት ላይ ይገኛል ሲሉ ትናንት ለአሜሪካ ድምፅ መግለጻቸው ይታወሳል። ከፋኖ ታጣቂዎች በኩል አስተያየት ለማግኘት የአሜሪካ ድምፅ ሙከራ በማድረግ ላይ ነው። ሙከራችን ለተሳካ እናቀርባለን።